ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ህዳር 8 2010 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ። ክቡራትና ክቡራን አድማጮች አስተናጋጆቻችሁ ሰሎሞን አባተና ቆንጂት ታየነን። በኦሮሚያ ክልል በዘዋይ ከተማ የሚገኙ የወላይታ ተወላጆች ብሔር ተኮር ጥቃት ተፈጸመብን ይላሉ። ቁጥራቸው የበዛ የወላይታ ተወላጆችም ከተማዪቱን ጥለው እየወጡ መሆናቸው ተነግሯል። ዝርዝሩ በአብይ ርዕስ ይቀርባል። ለአርእስተ ዜናው ቆንጂት የህወሀት ማዕከላዊ ኮሚቴ ስለ ድርጅቱ ጥንካሬና ድክመት ጥልቅ ግምገማ ለማድረግ የጀመረውን ጉባኤ አከናውኖ የሂስና ግለ ሂስ መድረክ ጀምሯል ሲል ዛሬ ባወጣው መግለጫ አስታውቋል። በግንቦት ሰባት ድርጅት ውስጥ በማናቸውም ሁኔታ ተሳትፋችኋል ተብለው የሽብር ክስ የተመሰረተባቸውን ዘጠኝ ሰዎች ጉዳይ የፌዴራል ከፍተኛ ፍርድ ቤት ለሌላ ጊዜ ቀጥሮታል። የዚምባብዌ ፕሬዚዳንት ሮበርት ሙጋቤ ጦሩ መንግስትን ከተቆጣጠረና ስልጣን እንዲለቁ ድርድር ከጀመረ ወዲህ ዛሬ ለመጀመሪያ ጊዜ በአደባባይ ታዩ የሚሉትና ሌሎችም አሉ። አመሰግናለሁ ቆንጅት ለአርእስተ ዜና። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የህዝባዊ ወያነ ሐርነት ትግራይ ህወሀት ማዕከላዊ ኮሚቴ ስለ ድርጅቱ ጥንካሬ እና መሠረታዊ ድክመት ጥልቅ ግምገማ ለማድረግ ጀምር ያለሁ ያለውን ጉባኤ በስኬት አከናውኖ የሂስና ግለ ሂስ መድረክ ጀምሯል ሲል ዛሬ ባወጣው መግለጫ አስታውቋል። ማዕከላዊ ኮሚቴው ላለፉት ሦስት ሳምንታት ስለ ስትራቴጂካዊ አመራር፣ ስለ ፖለቲካዊ ሁኔታዎች፣ ስለ ልማት ትራንስፎርሜሽን፣ ዲሞክራሲያዊ ስርዓትን ስለ ማነጽ ያሉትን ሁኔታዎች ጥልቀት ባለው መንገድ ገምግሞ መሠረታዊ ድክመቶች ያላቸውን መርምሯል ይላል መግለጫው። በግምገማው መሠረት ስትራቴጂያዊ አመራር ቦታ ያለው የህወሀት ማዕከላዊ ኮሚቴ በትግል ላይ የተመሠረተ አንድነት እንደሌለው በመተካካትና በመከላከል ላይ የተመሠረተ ግንኙ፣ ይቅርታ፣ በመጠቃቃትና በመከላከል ላይ የተመሠረተ ግንኙነት እንደነበረው መግለጫው አመልክቷል። ቀጥሎም ጥልቅ የሆነ ጸረ ዲሞክራሲ አመለካከትና ተግባራት እንዳሉት የአዲሱ ወጣት ትውልድና የምሁራንን አቅም ማነጽ ማሰለፍና መጠቀም ላይ መሠረታዊ ጉድለት እንዳለበት እንዲሁም የትግል አጋሮቹ ከሆኑ ድርጅቶች ጋር ችግር እንዳለበት በጥሞና መገምገሙን የህወሀት ማዕከላዊ ኮሚቴ አስታውቀዋል። በዚህ ምክንያትም ትምክህተኞችና ጠባብ አመለካከት ያላቸው ያላቸው ኃይሎች ለፈጠሩት ህገ መንግሥታዊ ሥርዓታችንን አደጋ ላይ ለሚጥሉት ዝንባሌዎችና ተግባራዊ ተግባራት በቀጥታም ሆነ በተዘዋዋሪ መንገድ አሉታዊ ድርሻ ነበረው ይላል የህወሓት ማዕከላዊ ኮሚቴ ያወጣው ይህ መግለጫ። የህወሓት ማዕከላዊ ኮሚቴ የትግራይን ልማት ስለማረጋገጥ ጉዳይም በጥልቀት ከገመገመ በኋላ የስትራቴጂያዊ አመራር ችግሮች እንዳሉ ለመመልከት መቻሉን ባወጣው መግለጫ ጠቁመዋል። በግንቦት ሰባት ድርጅት ውስጥ በማንኛውም ሁኔታ ተሳትፋችኋል ተብለው የሽብር ክስ የተመሰረተባቸውን ዘጠኝ ሰዎች ጉዳይ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አስራ ዘጠነኛ ወንጀል ችሎት ለሌላ አንድ ወር ጊዜ ቀጥሯል። ዝርዝሩን አበባየው ገበያው ታቀርባለች። በእነ ትንሳኤ በርሶ መዝገብ የተከሰሱ ዘጠኝ ሰዎች ጉዳይ ለበርካታ ጊዜያት በቀጠሮ ሲተላለፍ የቆየና ዛሬ ብይን ይሰጣል ተብሎ ሲጠበቅ እንደነበር ስማቸው እንዳይጠቀስ የጠየቁ የፍርድ ቤት ምንጮቻችን አመልክተዋል። ዳኞች ባለመሟላታቸው ብይኑ አልተዘጋጀም በሚል ፍርድ ቤቱ ለፊታችን ታህሳስ ስድስት ቀጠሮ ሰጥቷል። ከተከሳሾቹ አራቱ ዳንኤል ተስፋዬ፣ ፍሬው ተክሌ፣ ኤርሚያ ጸጋይና ቴዎድሮስ አስፋው በጠበቃ ስላልተወከሉ በቀጠሮ መራዘም ላይ ቅሬታ አቅርበዋል። በተጨማሪም ፍሬው ተክሌ የሚባለው ተከሳሽ በጽሁፍ ሊያቀርብ የነበረውን አቤቱታ ማረሚያ ቤቱ ከልክሎኛል ሲል አመልክቷል። የአቶ ፍሬውን ስሞታ የሰሙት ዳኛ ሁሉም ከአቅማችን በላይ ነው በማለት አቤቱታ አቅራቢዎች ጥያቄያቸውን እንዲያቆሙ ማዘዛቸውን ምንጮቹ ጠቁመዋል። ሌላኛው ተከሳሽ ቴዎድሮስ አስፋው በመቀጠል ቀድሞውንም ቢሆን የታሰርነው ሀሳባችንም በነጻነት በመግለጻችን ነበር፣ አሁን ፍርድ ቤቱ እንዳንናገር ሊከለክለን አይገባም ሲል ዳኛው ተቀብለው ምን ልታመጣ ነው ብለው መቆጣታቸውን እማኝ የነበረ ምንጫችን ገልጿል። ተከሳሽ ቴዎድሮስን በመቀጠል እኛ የምንታገለው ለእናንተም ጭምር ነው። በዚህ ፍትህ በሌለበት አገር ፍርድ ከማይሰጥ ዳኛ አንድኛውን እንደኛው እስረኛ ቢሆን ይሻላል ሲል መልሶላቸዋል። ሌላኛው ተከሳሽ ቴዎድሮስ ተክሌም ተከትሎ የዘገየ ፍትህ እንደሌለ ይቆጠራል ይባል የለ ሲል ዳኛው እዚያው ቆሞ ወደ ነበረ የፖሊስ ባልደረባ ዘውር ብለው መሳሪያ የያዝከው ህግ ለማስከበር አይደል እንዴ ማለታቸውን ችሎት ላይ የነበረው እማኝ አመልክቶ ዳኛው ለፖሊስ ባልደረባ ያንን እንዳሉ ታዳሚዎች መካከል የነበሩ ከተከሳሾቹ የአንደኛው እናት እግዚአብሔር ይፈርዳል ሲሉ መሰማታቸውን ገልጿል። አራቱ ተከሳሾች ከችሎቱ በፖሊስ እንዲወጡ ዳኛው አዘው፣ እግዚአብሔር ይፈርዳል ላሉት እናት ደግሞ ችሎት በመዳፈር ማስጠንቀቂያ መስጠታቸውን ምንጮች አመልክተዋል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዚምባብዌው ፕሬዚደንት ሮበርት ሙጋቤ ወታደራዊው ኃይል መንግሥታዊ ተቋማትን ከተቆጣጠረና እርሳቸውም ሥልጣኑን እንዲለቁ ድርድር ከጀመረ ወዲህ ዛሬ አርብ ለመጀመሪያ ጊዜ አደባባይ ታይተዋል። ሰማያዊና ቢጫ ጋዋን ለብሰው ከአንድ ሺህ በላይ ተማሪዎች በሚመረቁበት አንድ የሐራሬ ዩኒቨርሲቲ የምረቃ ስነ ሥርዓት ላይ የታዩት ሙጋቤ አልፎ አልፎ ሸለብ ያደርጋቸው እንደነበረና በአሁኑ ወቅት አገሪቱ ውስጥ ስላለው ያልተረጋጋ ሁኔታ ምንም አለመናገራቸው ተገልጿል። ሪፖርተራችን ጊብስ ዱብ ከሐራሬ ያደረሰን ዘገባ አለ። አዲሱ አበባ ያቀርበዋል። የጦር ኃይሉ አባላትና የዛኑ ፔፍ ፓርቲ አባላት ጭምር ከስልጣን እንዲወርዱ ቢጠይቋቸውም ለ37 ዓመታት ስልጣን ላይ የቆዩት የ93 ዓመቱ ሮበርት ሙጋቤ መልሳቸው አሻፈረኝ ሆኗል። የዚምባብዌ መከላከያ ኃይሎች ከትናንት በስቲያ ረቡዕ ቁልፍ ቁልፍ የመንግሥቱን ተቋማት ተቆጣጥረው ሙጋቤንም በቁም እስር ላይ ማዋላቸው ይታወቃል። ጦር ኃይሉ በሙጋቤ ዙሪያ ያሉትንና ሌባ ብሎ ያላቸውን ፕሮፌሰር ጆናታን ሞዮን ጨምሮ የቤቶች አስተዳደር ሚኒስትሩና የዛኑ ፒኤፍ የወጣቶች ሊግ ዋና ጸሐፊውም በቁጥጥር ስር ውለዋል። ለሮበርት ሙጋቤ መንግሥት እዚህ ደረጃ መድረስ ዋና መንስኤው የ75 ዓመቱን የጦር ጀግና ምናንጋግዋን ከሥልጣን ማባረራቸው መሆኑ ይታወቃል። ዛሬ ምናንጋግዋ ደቡብ አፍሪቃ መሆናቸው ቢጠረጠርም በትክክል የት እንዳሉ ግን አይታወቅም። ጄኮብ እንጋሪቩሜ ዚምባብዌን እንቀይራት የሚባለው የተቃዋሚ ቡድን መሪ ናቸው። ሙጋቤን ከሥልጣን የማውረዱ ሂደት ቀስ በቀስ እየተዳከመ ነው ይላሉ። ስጋታቸውን ለቪኦኤ ዚምባብዌ አገልግሎት ሲናገሩ ሙጋቤ ማስት ጎ በምንም መንገድ ሥልጣን ላይ እንዲቆዩ መፍቀድ የለብንም። እንዲያ ካደረግን ዚምባብዌ ትልቅ ችግር ላይ ወደቀች ማለት ነው። እርግጥ ድርድሩ እየተጓተተ ነው። የኋላ ኋላ ግን መልቀቅ አለባቸው። ጠቃሚነታቸው አብቅቶለታል ነው ያሉት ጄኮብ እንጋሪ ቮሜ። ሮበርት ሙጋቤ ሥልጣን እንዲለቁ ግፊትና ጫና ከሚያደርጉት መካከል የዲሞክራቲክ ለውጥ ንቅናቄ መሪውና የቀድሞው ጠቅላይ ሚኒስትር ሞርጋን ቻንግራይ ናቸው። ኬንያ ዋና ከተማ ናይሮቢ ውስጥ ተቃዋሚ መሪው ራይላ ኦዲንጋ በመጠባበቅ ላይ ተሰባስበው የነበሩ ደጋፊዎቻቸውን ሊበትኑ የመንግስቱ ፖሊሶች በተኮሷቸው ጥይቶች ቢያንስ ሁለት ሰዎች መገደላቸውን ዘገባዎች ገለጡ። ከስፍራው በወጡ ሪፖርቶች መሰረት ፖሊሶች ጥይትና አስለቃሽ ጋዝ ተኩሰዋል። በተሰበሰበው ሰው ላይ በሀይል የሚወነጨፍ ውሃም በ ኦዲንጋ ደጋፊዎች ላይ ረጭተውባቸዋል። የተቃዋሚ መሪው ደጋፊዎች ናይሮቢ ዋና አደባባይ አቅራቢያ የተሰባሰቡት ዩናይትድ ስቴትስና ብሪታንያ ጉብኝት አድርገው የተመለሱትን ኦዲንጋን ንግግር ለማድመጥ እንደነበረ ነው የተገለጸው። የኬንያ ጠቅላይ ፍርድ ቤት ባለፈው ጥቅምት አጋማሽ የተካሄደው ፕሬዝደንታዊ ምርጫ ውጤት ይሰረዝ ወይም ይርጋ ብሎ የፊታችን ሰኞ ውሳኔ ይሰጣል ተብሎ እየተጠበቀ ባለበት በዚህ ወቅት ነው ይህ የሆነው። የደቡብ ሱዳን መንግሥት በተበታተነው የተቃዋሚ ጎራ ላይ ጭካኔ የተመላበት ወታደራዊ ዘመቻ በሰፊው እያካሄደ ነው ሲሉ በተባበሩት መንግሥታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ ተናገሩ። አምባሳደር ሄሊ አስከትለው በሲቪሎች ላይ ጥቃት የሚፈጽሙት ሁለቱም ወገኖች መሆናቸውን አመልክተው ብሔረሰብን መሠረት ያደረገ ጥቃት ግን ተጠያቂው በአብዛኛው መንግስቱ መሆኑን አስገንዝበዋል። ኒኪ ሄሊ ይህን የተናገሩት ከትናንት በስተያረቡ ዋሽንግተን ሆሎኮስት ሚውዚየም ተብሎ በሚጠራው በአይሁድ ላይ በሁለተኛው የዓለም ጦርነት ወቅት የተፈጸመው ጭፍጨፋ መታሰቢያ ቤተ መዘክር ባደረጉት ንግግር ሲሆን በቅርቡ በደቡብ ሱዳን ስደተኞች ሰፈሮች ውስጥ ባደረጉት ጉብኝት ያስተዋሉት ስቃይ እንደነበረ አስረድተዋል። በሳውዲ አረቢያ የሚመራው ህብረት ወደ የመን መሰረታዊ አቅርቦቶች እንዳይገቡ የሚከለክለውን እገዳ እንዲያነሳ ሶስት የተባበሩት መንግስታት ድርጅት መስሪያ ቤቶች እንደገና ተማጽኗቸውን አሰምተዋል። የብዙ ሺህ የሀገሪቱ ዜጎች ህይወት ከባድ አደጋ ላይ ወድቋል ሲሉም አስጠንቅቀዋል። የመን ዋና ከተማ ሰንዓ ውስጥ ነዋሪዎች እገዳው እንዲነሳ በመጠየቅ ሰልፍ እንዳደረጉም ታውቋል። የዓለም የምግብ ፕሮግራም፣ የዓለም የጤና ድርጅትና ዓለም የተባበሩት መንግስታቱ የህጻናት መርጃው ድርጅት ዩኒሴፍ ወደ ሰባት ሚሊዮን የሚጠጋ የየመን ህዝብ የከበደ ረሃብ ተደቅኖበታል ሲሉ ነው ያስጠነቀቁት። ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ህዳር 8 2010 ዓ ም ምሽት ፕሮግራም ነው። በወቅቱ የኢትዮጵያ የፖለቲካ ሁኔታ ላይ ውይይት ይዘናል። የአስቸኳይ ጊዜ አዋጅ ነው። ብሔራዊ የደህንነት ካውንስሉ ወይም ፀጥታ ምክር ቤቱ የሚጠቀመው ተመሳሳይ ኃይል ነው። የፖሊስን ኃይል፣ ሚሊሻውን፣ መከላከያውን፣ የደህንነት ደግሞ ኃይሉ አለ አይደለም። የደህንነት ኔትወርኩ ይህን ሁሉ አቀናብሮ ጠቅላይ ሚኒስትሩ ነው የሚመራው። ምንም የተለወጠ ነገር የለውም። የተለወጠው ምንድን ነው? ቃሉ ብቻ ነው? በአዲስ አበባ ዩኒቨርሲቲ የሥነ ጥበባት ኮሌጅ የኢትዮጵያ ስነ ጥበብ መምህር አቶ አበባው አያሌው ናቸው የሰማችኋቸው። በውይይቱ ላይ የአረና ትግራይ ፓርቲ መስራች አባል አቶ ገብሩ አስራትና የኦሮሞ ፌዴራሊስት ኮንግረስ አመራር አባል አቶ በቀለ ነጋም ተሳትፈዋል። በዝግጅታችን ሁለተኛ አጋማሽ ይቀርባሉ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ። በኦሮሚያ ክልል በዝዋይ ከተማ የሚገኙ የወላይታ ተወላጆች ብሔር ተኮር ጥቃት ተፈጸመብን ይላሉ። ቁጥራቸው የበዛ የወላይታ ተወላጆችም ከተማይቱን ጥለው እየወጡ መሆናቸው ተነግሯል። አንድ የአካባቢው ባለሥልጣን ግጭቱ የተቀሰቀሰው የሕዝብ ለሕዝብ ግንኙነትን ለማደፍረስ ባለሙ ጥቂት ሰዎች ነው ሲሉ ለቪኦኤ ገልጸዋል። ሁኔታው አሁን መረጋጋቱንም እኚሁ ባለሥልጣን አክለው ጠቁመዋል። መለስካቸው አማሃ ተጨማሪ አለው። በሁሉም ወገን ጥያቄ ያልተነሳበት ነጥብ የግጭቱ መንስኤ ወይንም በባቱ ከተማ የወላይታ ተወላጆች ላይ ለደረሰው ጥቃት መነሻ የሁለት ግለሰቦች ጠብ ነው ይባላል። በሁለቱ ግለሰቦች ጠብ ምክንያት ጉዳት የደረሰበት የኦሮሞ ተወላጅ ሕይወቱ በማለፉ ምክንያት ጉዳቱን ያደረሰው የወላይታ ተወላጅ በመሆኑ የጥቃቱ ቀስት በወላይታ ተወላጆች ላይ ብቻ እንዳነጣጠረ ይነገራል። በሁለቱ ግለሰቦች ድንገተኛ ጠብ ሕይወቱ ያለፈው የኦሮሞ ተወላጅ በተቀበረበት ዕለት ባለፈው እሑድ ህዳር ሶስት ቀን ሁለት ሺህ አስር ዓ ም ብሔር ተኮር ነው የተባለው ጥቃት በወላይታ ተወላጆች ላይ ይሰነዘር ጀመረ። የከተማዋ ነዋሪ ነኝ ያሉና በቀለ ባላለሁ ያሉ ሰው ሁኔታውን ለቪኦኤ እንዲህ ገልጸውታል። ይሁድ ስምንት ሰዓት ጀምሮ ነው ቤት ተቃጥሏል። ስንት ቤት ተቃጠለ? ወደ ሶስት አራት የሚሆኑ ቤት ተቃጥሏል። ደግሞ ስራስ የሚሸጡበት ሰፈር እንዳለ ተቃጥሏል፣ ንብረቱ ተዘርፏል። በዚህ ምክንያት ደግሞ የሞቱ ግለሰቦችም አሉ። የሚያውቋቸው ናቸው። በስም በቁጥር አንድ አራት የሆኑ የሞቱ አለው፣ ግን ከዛ በላይ ናቸው ብዙዎች አሉ። ወደ ገጠር አካባቢ ለስራ ሄዶ እዚያ የተገደሉ ብዙዎች አሉ። ያው ስማቸው እኛ ስለማናት እኛን አጠቅማ መረጃው አልተሰበሰበ ለዛ ነው። አቶ ተፈሪ ንጋቱ የአዳሚ ቱሉ ጅዶ ኮምቦልቻ ወረዳ አስተዳዳሪ ጥቃቱ የተፈጸመ ለመሆኑ አላሰባበሉም። መንሴው ግን በአንድ የኦሮሞ ተወላጅና በሌላ የወላይታ ተወላጅ መካከል የተፈጠረው ዕለታዊ ጠብ የቀሰቀሰው ነው ብለው አያምኑም። የተፈጥሮ አጋጣሚ የህዝብ ለህዝብ ግንኙነቶችን ማደፍረስ የሚፈልጉ ሰዎች ናቸው። የወላይታ ተወላጅ የወላይታ ቤተሰብ ነው፣ ልክ የኦሮሞ እንደገደለ አድርገው ሲያናፍሱ የነበረው እዛ ተነስቶ አንዳንድ ግጭቶች ተነስተዋል። ሰው ኢንዲቪዚዋሊ ሲጣላ ነበረ። የተጎዱም ሰዎች ነበሩ። ከኦሮሞም የተጎዳ ሰው ነበረ፣ ከወላይታውም የተጎዳ ሰው ነበር። ስለዚህ በዚህ መልክ ሰልፍ እያለ ነው እንጂ ይሄ ድርጊት ደግሞ የኦሮሞውንም ብሔረሰብ የማይገልጽ የማይወክል የወላይታውንም ብሔረሰብ የማይወክል ነበር። ቀደም ብዬ ያናገርኳቸው አቶ በቀለ ግን ጥቃቱን የፈጸሙት በከተማዋ ነዋሪነታቸው የማያውቋቸው ቢሆኑም ጥቃቱ ሲፈጸም እያዩ ህጋዊ እርምጃ አልወሰዱም ያሏቸው የከተማዋ ፖሊሶች ጉዳዩን የታቀደ እንዳስመሰሉት ነው የሚጠቁሙት። አሁን እነሱ ሰፈር ሰዎች ግን እዚህ ያሉ ሳይሆን ከሌላ ቦታ ከሻሸመኔና አርሲ ከተለያዩ ቦታ የመጡ ናቸው። ከነገር ምናምን ምን አደጋ የሚያደርሱት እሺ፣ በዛ ምክንያት በቃ እኛ አሁን እዚህ ግቢ ያለቱ ወላይቶች አውጡ እያሉ ያው ግቢ የንኮንኮ እየጠየቁ ነበሩ። ከዛ ያገኙትን መንገድ ላይ ይመታሉ። የፈለጉ ነው የሚያደርጉ። እነሱ እንደዛ አድርጎ ሲጨፈጭፉ የሰው ቤት ሲያቃጥሉ ህጋዊ አካሎች ደርሶ ነበረ። መጡና ምንም ሳይሉ አለፉ። አቶ ተፈሪ ይህንን አስተባብለዋል። ይሄ እንደዚህ አይነት እንትን የለም ሰው ብዛት አለ ችግር ፈጣሪዎች የወላይታን እንደዛው በብዛት ያሉ ስለነበር የኦሮሞ ህዝብ የኦሮሞ ፖሊስ መከላከያ ቆሞ ቢያይ እኮ ያ ሁሉም ህዝብ በህይወት አይገኝም ነበር። ይሄ ሆን ተብሎ የሚነዛ ወሬ ነው። መከላከያ ማለት የጋራችን ነው። የፌዴራል ፖሊስ ማለት የጋራችን ነው። ኦሮሚያ ፖሊስም ማለት የክልል ፖሊስ ቢሆንም ዜግነቱ የአገር ነው። የተጎዳን የማዳን ስራ ከፍተኛ ስራ ሲሰራ ነበረ። በፖሊስ መኪና የተጎዳ ሰው ካለ ወደ ሆስፒታል እያደረሱ ደግሞች ችግሩን እንዳይባባስ ሲያደርጉ ነበረ። ለአያሌ ዓመታት በባቱ ወይንም ዝዋይ ከተማ የኖሩ ሀብት ያፈሩ ቤተሰብ የመሰረቱ እንደሆኑ የሚናገሩት አቶ ተስፋ ታንቱ ለቪኦኤ የገለጹት መንግስት በቂ ጥበቃ እንዳላደረገላቸው ነው። አዎ የሞቱ ሰዎች እንግዲህ የተቀበሩም አሉ፣ ያልተቀበሩም አሉ፣ ቁጥሩ ያልታወቁም አሉ። ያ እንግዲህ እንደ ኢትዮጵያ ዜጋ አሁን እያወራ ያለው እንዲ አንድም ባይታወኝ ለለለይታነት ሳይሆን ለአንድ ኢትዮጵያ ኢትዮጵያ አንድ እየተባለች እየተበዘበዘች፣ ኢትዮጵያ አንድ እየተባለች እየተዘረፈች፣ ኢትዮጵያ አንድ እየተባለች እየተገደረች እየተጨፈጨፈች ያለው ነገር ናጌ ዛሬ እንዲ ላይ ከሆነ ናጌ ወዴት ነው የኢትዮጵያ አካሄዱ? የኢትዮጵያ መንግስት በምን አይነት ነው እያ ያለው? እኔ አሁን የኢትዮጵያ ዜጋ በመሆነ እዛ በአቶ ከተማ ወ በዝዋይ ከተማ ላይ በመኖረ ዘውፈት ቀበሌ ላይ እስካሁን ድረስ አስራ ሶስት አስራ አራት አመት ያፈራው ንብረትን ጥያውን በራሴ ለራሴ ለለብሴ በማለት ልብሴና ብቻይን እዤ ያለው ንብረትና ቤት ጥዬ በምድረ ባዳል ልጆችን እያንከራተበ አሁን ያለው ለምሳሌ በጉዞ ለን ያለው አቶ ተፈሪ ንጋቱ፣ በተቃራኒው ሁኔታው አሁን በመረጋጋት ላይ እንደሆነ ነው የሚገልጹት። የከተማው ህዝብና የመንግስት አስተዳደር አካላትም ጉዳት የደረሰባቸውንና ከቤታቸው የተፈናቀሉትን መልሶ ለማቋቋም ጥረት እያደረጉ እንደሆነ ያስረዳሉ። በአቱ ላይ በፊት ፈርተው የሄዱ ይኖራሉ። እዚህ ላይ አሁን እስከ ሰላሳ አመት የኖረ አለ። አንድ ወር ገና አንድ ወር ከወላይታ ከመጡ አንድ ወር የሆናቸው ለስራ የሚመጡ ልጆች ይኖራሉ። እነሱ በፊትም ይሄዳሉ ይመጣሉ፣ እንደዚህ ነው የሚኖሩት። ግን ንብረት ያላቸው ሱቅ ያላቸው ሰላማዊ ኑሮ በፊት ሲኖሩ የነበሩ በተፈጠረው ችግር ተደናቅተዋል። ከዛ በኋላ ተመልሰው አሁን ሰላማዊ እንቅስቃሴ ውስጥ እየገቡ ነው ያሉት አቶ ተፈሪ ጨምረው እንደገለጹት በግጭት ቀስቃሽነትና በጥቃት ፈጻሚነት የተጠረጠሩ ሰዎች በቁጥጥር ስር እየዋሉና ፍርድ ቤት ቀርበው ቀጠሮ እየተጠየቀባቸው እንደሆነም ተናግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸው አምሃ እናመሰግናለን። ከአሜሪካ ድምጽ መጽሔት ነው እያደመጣችሁ ያላችሁት። የተሰማው የዕለቱ አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የቀድሞው የዚምባብዌ ፕሬዚዳንት ሮበርት ሙጋቤ የቀድሞውን በላቸው። ቆንጅት አለየም፣ ገና አለየም ከስልጣን መወገዳቸውን ወይም ገለል መደረጋቸውን ተከትሎ የሀገሪቱ ቅኝ ገዢ የቀድሞ እንግሊዝ መረጋጋትና ስርዓት እንዲሰፍን እያሳሰበች ናት። በሺህ ዘጠኝ መቶ ሰባዎቹ ዓመታት የተካሄደው የነጻነት ትግልና የሽምቅ ውጊያ መሪ የነበሩት ሙጋቤ ከሎንዶን ጋር ሆድና ጀርባ ከሆኑ ሰነባብተዋል። ብሪታና ብሪታንያና ዩናይትድ ስቴትስ እንዲሁም ሌሎቹ የአውሮፓ አጋሮቻቸው ሙጋቤን በሰፉ የሰብአዊ መብቶች ረገጣዎች ሲከሷቸው ቆይተዋል። ሄንሪ ሪጅዌል ከለንደን ያጠናቀረው ዘገባ አለ። ቆንጅታየ ታቀርበዋለች። ለንደን በሚገኘው የዚምባብዌ ኤምባሲ ደጃፍ ተቃዋሚዎችን የሚደግፉ አንዳንዶች የሙጋቤ ዘመነ መንግስት ሊያበቃ በመሆኑ ከወዲሁ ደስታቸውን ሊገልጹ ተሰባስበዋል። አንዲቱ የዚምባብዌ ሰብአዊ መብቶች ድርጅት ተጠሪ ቺፖ ፓሪሬንቲያዋ ናቸው። We really appreciate what he had done before, but unfortunately, he couldn't make a good move. ድሮ ያከናወኑትን በደንብ እናደንቅላቸዋለን፣ ትክክለኛውን እርምጃ ወስደው በጊዜ ከስልጣን ለመሰናበት አለመቻላቸው ግን ያሳዝናል። ድሮ ነው ከስልጣን መልቀቅ የነበረባቸው። ሙጋቤ ግን ወይ ፍንክች ብለው ቆይተዋል። የሚነሳባቸውን የፖለቲካ ተቃውሞ ሁሉ እየደመሰሱ በትረ ስልጣኑን የሙጥኝ ካሉ አርባ ዓመት ሊያስቆጥሩ ነው። ከ15 ዓመታት በፊት እንደ አውሮፓ የዘመን አቆጣጠር በ2002 ዓ ም መሆኑ ነው። ዚምባብዌ ውስጥ የተካሄደውን ምርጫ ተከትሎ በተፈጠረው ሁከት ምክንያት ብሪታንያና የአውሮፓው ህብረት ፕሬዚደንቱ ላይ የምጣኔ ሀብት ማዕቀብ ጣሉባቸው። የአፍሪካ ምርምር ተቋም ተንታኝ የሆኑት ኒክ ብራንሰን የአሁኑ የሙጋቤ ከስልጣን መገለል ሂደት በጥንቃቄ መያዝ እንደሚኖርበት ያስገነዝባሉ። That there's a need for cool heads and some, some back-channeling and some, you know, quite, quiet discussion. ረጋ ብሎ ይፋ ባልሆነ መንገድ በምስጢር መነጋገር ያስፈልጋል፣ ብሪታንያ እንደለመደችው በአዋጅ በሚለፈፍ ዲፕሎማሲ ሳይሆን። የብሪታንያ የውጭ ጉዳይ ሚኒስትር ቦሪስ ጆንሰን የዚምባብዌ የጦር ሰራዊት ፕሬዚደንት ሙጋቤን ከስልጣን ገለል አድርጎ አስተዳደሩን መቆጣጠሩን ተከትሎ እንዲህ ሲሉ አስተያየት ሰጥተው ነበር። ሽግግሩ ከአንድ በሕዝብ ያልተመረጠ ፈላጭ ቆራጭ ወደ ሌላ ፈላጭ ቆራጭ እንዲሆን ማንም አይፈልግም። እኛ የምንፈልገው በመጪው ዓመት ትክክለኛ ነፃና ፍትሐዊ ምርጫ እንዲካሄድ ነው። ያ እንዲሆነም እንሰራለን። የህብረትም በበኩሉ ሁኔታው ከቁጥጥር እንዳይወጣ ስርዓት ባለው መንገድ እንዲያዝ ተማጽኗል። የህብረቱ ኮሚሽን ቃል አቀባይ ካተሪን ሬይ የሁሉም ዜጎች መሰረታዊ መብቶች መከበር አለባቸው። ህገ መንግስታዊ ስርዓቱና ዲሞክራሲያዊ አስተዳደሩም መጽናት አለበት። በገዢው ፓርቲ ዛኑ ፒኤፍ ውስጥ ዋናዎቹ አንቀሳቃሽ ኃይሎች በነጻ አውጪ ትግሉ ውስጥ የተዋጉ አርበኞች ናቸው። ከአርበኞቹ አንዱ የቀድሞ ምክትል ፕሬዝደንት ኤመርሰን ምናናንጓ ባለፈው ሳምንት ፕሬዝደንት ሙጋቤ እስካባረሯቸው ጊዜ ድረስ ተተኪያቸው እንደሚሆኑ የሚጠበቁት እሳቸው ነበሩ። ጦር ሰራዊቱም በትረ ስልጣኑን እንዲቆጣጠር ያነሳሳው ሙጋቤ በምክትላቸው ላይ የወሰዱት እርምጃ ነው። የአፍሪካ ምርምር ተቋሙ ተንታኝ Nick Branson. ሽግግሩን አቅጣጫ ለማስያዝ መሞከራቸው ነው። ሙጋቤ ኤመርሰን ምናም ገዋን ማግለላቸው በግልጽ አስደንግጧቸዋል። ለሀገራችን ነጻነት ያልተዋጉትን ግሬስ ሙጋቤን በቦታው ሊያስቀምጡ አይደል ከሚል እሳቤ ነው የተነሱት። ሮበርት ሙጋቤ ለመሪነት ያበቃቸው በነጻ አውጪ ጦርነቱ ውስጥ የተጫወቱት ሚና ነው። አሁን አርበኞቹ የቀድሞ ጓዶቻቸው ይብቃዎት ብለው ተነስተውባቸዋል። ቀደም ሲል በዜናው እንደተገለጸው የዚምባብዌው ፕሬዚደንት ጦሩ ከስልጣን ገለል ካደረጋቸው ወዲህ ለመጀመሪያ ጊዜ ዛሬ በአደባባይ ታይተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ዛሬ አርብ ዋሽንግተን ውስጥ ከአፍሪካ ሀገሮች ሚኒስትሮችና ዲፕሎማቶች ጋር ስብሰባ ከመግባታቸው አስቀድመው በሰጡት ቃል ዚምባብዌ ወደ ሲቪላዊ አስተዳደር መመለስ አለባት ብለዋል። ያቺ ሀገር አዲስ ጎዳና የመቀየስ እድል ተከፍቶላታል። ያም ዲሞክራሲያዊ ምርጫዎችንና የሰብአዊ መብት ከበሬታን ያካተተ መሆን አለበት ያሉት ቲለርሰን የኋላ ኋላ ግን የሚመራውን መንግስት መምረጥ ያለበት ራሱ የዚምባብዌ ህዝብ ነው ብለዋል። ወደ ቀጣዩ የመጽሔት ክፍለ ጊዜ ዘገባ ስናልፍ በዩናይትድ ስቴትስ ታዋቂ ሰዎች ላይ የተሰሙ የሚገኙ የወሲባዊ ጥቃት ውንጀላዎች አሁን ወደ ሚኒሶታ ክፍለ ሀገሩ ዲሞክራት ሴኔተር አል ፍራንክን አነጣጥረዋል። ከ11 ዓመታት በፊት በመካከለኛው ምስራቅ ለዩናይትድ ስቴትስ ጦር በተዘጋጁ የመዝናኛ ዝግጅቶች ላይ አንዲት የሬዲዮ ጋዜጠኛን ያለ ፍላጎቷ ከንፈሯ ላይ ስመዋታል ጎነታት ለዋታል ተብለው ተወንጅለዋል። ሁለቱ በእሳቸው ላይ በአልፍራንክን በተጻፉ የቀልድ በጻፉት የቀልድ ድርሰት ለማቅረብ ሲዘጋጁ ያለ ፍላጎቷ መሳሟንና መጎንተሏን ነው ጋዜጠኛዋ የተናገረችው። የሪፑብሊካን ፓርቲው የአላባማ መወሰኛ እጩ ተወዳዳሪም እድሜያቸው ለአቅመ ሔዋን ያልደረሱ ልጃገረዶች ላይ የወሲብ ጥቃት አድርሰዋል በሚል ውንጀላ አቀርቦባቸዋል። ላቲሳ ሆክ የዘገበችውን ሄኖክ ሰማ ጊዜር ያቀርባል። አሜሪካውያን ሴቶች ለዘመናት በዝምታ ያለፏቸውን የጾታ ትንኮሳዎች፣ ጉንተላዎችና አስገድዶ መድፈር ታሪኮች በይፋ እየተናገሩ ነው። በተለይ ከፍተኛ ባለሥልጣናትና ታዋቂ ሰዎች ፈጸሟቸው የተባሉት የሕዝብ መነጋገሪያ ሆነዋል። በትናንትና እለት የካሊፎርኒያ ግዛት ውስጥ የሬዲዮ አዘጋጅ የሆነችው ሊያን ትዊድን በአፍጋኒስታን የዛሬ አስራ አንድ አመት ተፈጠረ ያለችውን የጾታ ጥቃት ስታስረዳ ትንሽ ተቀራርበን ነበር የቆም ነው። ከዚያ ሳልጠብቀው እጁን ማጅራቴ ላይ በፍጥነት አድርጎ ፊቱን ከፊት የለጠፈው ሁሉ ነገር በቅጽበትን የሆነው። ከዚያ ከንፈሩን ከከንፈር የገጠምና ምላሱን አፌ ውስጥ ጨመረው። የማስታውሰው ነገር ቢኖር አፉ እርጥበትና ምልግልግ ስሜት እንደነበረው ነው። ጉዟችንን ስንቀጥል ቅጽም ስም አወጣሁለት፣ አሳ አፍ ብዬ ነበር ምጠራው። ትዊድን አክላም ፍራንክን እንደዚህ አይነት ነገር ዳግመኛ እንዳይለመዳቸው ያኔውኑ ነግሬያለሁ ትላለች። ከዚያ ወዲያ ወደ ሀገራቸው ሲመለሱ አውሮፕላን ላይ እያሉ እንቅልፍ ሸለብ አድርጓት ሳለ ፎቶ ተነስተናል ትላለች። ፍራንክን ውንጀላዎቹን አላስተባበሉም። ይቅርታ በመጠየቅ ጀመሩና ፎቶ ለቀልድ የተነሳ ነው ብለዋል። የሬዲዮ ጋዜጠኛዋ ግን ቀልዶ ታያስቅም፣ ብላቸዋለች እንደዚህ ያለ ነገር መቼ ነው አስቆ የሚያውቀው? አስቡት እስኪ እህታችሁን ወይንም እናታችሁን እንዲህ አድርጎ ቢሆን ትስቁ ነበር? ሌላ አሜሪካዊ ፖለቲከኛም በወሲብ ቅሌት ናላቸው ዞሯል። የሪፐብሊካኑ ፓርቲ የሴኔት እጩ ተወዳዳሪ የአላባማው ዳኛ ሮይ ሙር እድሜያቸው ለአቅመ ሔዋን ያልደረሱ ልጆች ላይ የወሲብ ጥቃት ፈጽመዋል በሚል ተወንጅለዋል። ሙር በበኩላቸው በወቅቱ የልጃገረዶቹ እናት እንዳጫውታቸው ፈቅደውልኛል እያሉ ነው። በዩናይትድ ስቴትስ ኮንግረስ አብላጫ ድምፅ ያለው ፓርቲ መሪ ሚች ማኮኔል እጩ ተወዳዳሪ ሙር ከምርጫው ራሳቸው እንዲያገሉ ጠይቀዋል። ሴናተር ፍራንከን ላይ ደግሞ የሥነ ምግባር ምርመራ እንዲደረግባቸው ጠይቀዋል። አልፍራንክን በእሳቸው ላይ በሚደረገው የሥነ ምግባር ምርመራ ተባባሪ እንደሚሆኑ ተናግረዋል። ሮይ ሙር የሚከተለውን አስተያየት ሰጥተዋል። ሁላችሁም እንደምታውቁት ሚች መኮነልና ጭፍሮቻቸው ከአላባማ ህዝብ የምርጫ ድልን ሊሰርቁ ተዘጋጅተዋል እንዲሳካላቸው በፍጹም አንፈቅድም። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የሙርን የምረጡኝ ዘመቻ ሲደግፉ ነበር። ነገር ግን ቃል አቀባያቸው ሳራ ሃክቢ ሳንደርስ ፕሬዚዳንቱ አሁንም ይደግፏቸው እንደሆነ ተጠይቀው ቀጥተኛ መልስ አልሰጡም። ልብ በሉ፣ ውንጀላዎቹ ፕሬዚዳንቱን በእጅጉ ረፍት ነስተዋል። የሚገባቸውን ትኩረት እንዲያገኙም ይፈልጋሉ። ሆኖም በምርጫው ዙሪያ የአላባማ ሕዝብ ቀጣዩ የሴኔት ተወካዩ ማን እንደሚሆን ድምፁን እንዲሰጥ ይፈልጋሉ። ባለፈው ወር የሆሊውድ ፊልም አዘጋጅ ሃርቪ ዋንስታይን በወሲብ ቅሌት ውንጀላ አበሳ ከገቡ በኋላ በዩናይትድ ስቴትስ የጉንተላና ፆታዊ ጥቃት ውንጀላዎች ባለሥልጣናትና ታዋቂ ሰዎችን እያዋረዱ ነው። ከምሽቱ 3 ሰዓት ከ29 ደቂቃ ነው አሁን አዲስ አበባ ላይ። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የአርብ ምሽት ስርጭት ነው እየተከታተላችሁ ያላችሁት። አድማጮች አሁን የምሽቱን ዋና ዋና ዜናዎች በድጋሚ። ሕዝባዊ ወያነ ሀርነት ትግራይ ህወሀት ማዕከላዊ ኮሚቴ ስለ ድርጅቱ ጥንካሬና መሰረታዊ ድክመት ጥልቅ ግምገማ ለማድረግ የጀመርነውን ነውን ጉባኤ በስኬት አከናውነን የሂስና ግለሂስ መድረክ ጀምረናል ሲል ዛሬ ባወጣው መግለጫ አስታውቋል። በግንቦት ሰባት ድርጅት ውስጥ በማንኛውም ሁኔታ ተሳትፋችኋል ተብለው የሽብር ክስ የተመሰረተባቸውን ዘጠኝ ሰዎች ጉዳይ የፌዴራል ከፍተኛ ፍርድ ቤት የልደታ ምድብ የወንጀል ችሎት ለሌላ አንድ ወር ጊዜ ቀጥሯል። ኬንያ ዋና ከተማ ናይሮቢ ውስጥ ተቃዋሚ መሪው ራይላ ኦዲንጋን ለመቀበል በሆታ ተሰባስበው የነበሩ ደጋፊዎቻቸውን ሊበትኑ ፖሊሶች በተኮሱት ጥይት ቢያንስ ሁለት ሰዎች መግደላቸውን ዘገባዎች ገለጡ። የደቡብ ሱዳን መንግስት በተበታተነው ተቃዋሚ ወገን ላይ በሰፊው ጭካኔ የተመላበት ወታደራዊ ዘመቻ እያካሄደ ነው ሲሉ በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ ተናገሩ። ሦስት ሰዓት ተኩል ነው። አሁን ወደ ዝግጅታችን ሁለተኛ አጋማሽ እንሸጋገራለን። አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍሳዬ። አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የኢትዮጵያ ቴሌኮም ከአፍሪካ ትልቁ የተንቀሳቃሽ ስልክ አገልግሎት አቅራቢ መሆኑ ተገለጸ። የኢትዮጵያ የሰብአዊ መብት ኮሚሽን በኢትዮጵያ እስር ቤት ስቆቋ መፈጸሙን ገለጸ። ከመላ አፍሪቃ ሀብታም ሴት የተባሉት ኢዛቤል ዶስ ሳንቶስ ከአንጎላ የመንግሥት የነዳጅ ዘይት ቡድን መሪነት ተወገዱ። የሚሉት ርዕሶች ነው በዛሬው ቅንብራችን የምንመለከተው። አፍሪካ ኒውስ ዶ ኮም ስለ ኢትዮጵያ የቴሌኮሚኒኬሽንስ ኩባንያ ሲዘግብ የመንግሥት ይዞታ የሆነ ኢትዮ ቴሌኮም ኩባንያ ከአፍሪካ ትልቁ የተንቀሳቃሽ ስልክ አገልግሎት ሆኗል ይላል። የአይቲ ማለት የኢንተርኔት ቴክኖሎጂ ድረገጽ በገለጸው መሠረት፣ ካለፈው ዳር ወር አንስቶ ኢትዮ ቴሌኮም ከ57 ሚሊዮን በላይ የሚሆኑ የተንቀሳቃሽ ስልክ ደንበኞች ያሉ ሲሆን በተንቀሳቃሽ ስልክ ደንበኞች መሠረት ኢትዮ ቴሌኮም ከናይጄሪያው ኤምቲኤን በልጦ የአፍሪካ ትልቁ ለመሆን መቻሉን የአፍሪካ ኒውስ ድረገጽ ጠቁመዋል። ኢትዮጵያ የቴሌኮሙኒኬሽን ይዞታቸውን ለቀቅ አድርገው ለውድድር እድል ካልሰጡት ጥቂት የአፍሪካ አገሮች አንዷ ነች። ስለሆነም ኢትዮ ቴሌኮም በጥቅሎች የተያዘ ኩባንያ ነው ሲሉ አንድ የዘርፉ ጠቢብ መናገራቸውን ዘገባው ጨምሮ ገልጿል። ኢትዮ ቴሌኮም እንዲህ አይነት ስኬት ያገኘው ከቅርብ ዓመታት ወዲህ ከ1.6 ቢሊዮን ዶላር በላይ የፈጀ ኩባንያውን የማስፋትና የማጠናከር ስራ በመስራቱ እንደሆነም ዘገባው አውስቷል። የቴሌኮሚኒኬሽንስ ኩባንያውን የማስፋቱ ስራ የአገልግሎቱን ጥራት በጉልህ በሚታይ መልኩ ማሻሻሉን መላሀገሪቱን የሚያዳርሰውን የሁለት ጂ መረብን ወደ ሶስት ጂ ከፍ እንዲል በማድረጉ የአገልግሎቱ ጥራት ተሻሽሏል። አዲስ አበባ አካባቢ ደግሞ በአራት ጂ ኤልቲኢ ከፍተኛ ፍጥነት እንዲገለገሉ አስችሏል ይላል አፍሪካን ውስጥ ድረገጽ ላይ የወጣው ዘገባ። ኢትዮ ቴሌኮም በአሁኑ ወቅት 62 ሚሊዮን የተንቀሳቃሽ ስልክ መረብ ደንበኞችን የማገልገል ብቃት አለው። ኢትዮጵያ በሕዝብ ብዛት ከናይጄሪያ ቀጥላ ከአፍሪካ ሁለተኛዋ መሆኗ ራሱ ለዚህ ስኬት አስተዋጽኦ ማድረጉን ዘገባ ዋክሏል። የምስራቅ አፍሪቃዊቷ ሀገር ኬንያን አልፋ የክልሉ ዋናዋ የኢኮኖሚ ኃይል መሆኗን ይህ ስኬቷ ደግሞ የዓለም ባንክንና ዓለም አቀፍ የገንዘብ ድርጅትን በመሳሰሉት ዓለም አቀፍ ገንዘብ አበዳሪ ተቋማት እንደተሞገሰ አፍሪካ ኒውስ ድረገጽ ላይ የወጣው ጽሁፍ አስገንዝበዋል። የአፍሪካ ኒውስ ድረ ገጽ ላይ የወጣው ሌላ ዘገባ በበኩሉ ባለፈው ዓመት መስከረም ወር ላይ በቅሊንጦ እስር ቤት ከጋየው እሳት ጋር በተያያዘ በእስር ያሉት 38 ሰዎች ሰቆቃ ተፈጽሞባቸዋል ሲል የኢትዮጵያ ብሔራዊ የሰብአዊ መብት አካል መግለጹን ጠቅሷል። ኢትዮጵያ ያሉ ሚዲያዎች በዘገቡት መሰረት የተፈጸመባቸው የሰቆቋ ተግባር ጥፍር መንቀልን እንደሚያካትት በሰቆቋ ምክንያትም እስረኞቹ ጠባሳዎች እንደሚታዩባቸው የኢትዮጵያ የሰብዓዊ መብት ኮሚሽን ማስታወቁን አፍሪካ ኒውስ ድረ ገጽ ላይ የወጣው ዘገባ አውስቷል። በቅሊንጦ እስር ቤት ኩነት 23 በሽተኞች እንደሞቱ መንግሥት ገልጿል። ፋና ብሮድካስቲንግ ኮርፖሬት በዘገበው መሠረት 21 እስረኞች ከእሳቱ ለመውጣት ሲሞክሩ ተረጋግጦ እንደሞቱ፣ ሁለቱ ደግሞ ለማምለስ ሲሞክሩ እንደተገደሉ አፍሪካ ኒውስ ድረገጽ ጠቅሷል። በእሳቱ ቃጠሎ ምክንያት ሁለት ህንፃዎች ጉዳት እንደደረሰባቸው፣ ፍራሾችን፣ ብርድ ልብሶችን እንዲሁም የእስረኞች መዝናኛና ሌሎች ተመሳሳይ ንብረቶችም ውድመት እንደደረሰባቸው ሌሎች እስረኞችና ፖሊሶችም የተለያየ ጉዳት ደርሶባቸው ሐኪም ቤት ገብተው እንደነበር ዘገባው አክሏል። የሀገሪቱ ከፍተኛ ፍርድ ቤት በቅሊንጦ እስር ቤት ከደረሰው ቃጠሎ ጋር በተያያዘ በ38ቱ እስረኞች ላይ ባለፈው ዓመት ህዳር ወር ላይ ክስ መስርቶባቸዋል። በከሳሹ አካል በቀረበው ክስ መሠረት ተከሳሾቹ እሳቱን ከመለኮሳቸው በፊት ባልደረቦቻቸውን ጭካኔ በተመላበት መንገድ የአካል ጥቃት ፈጽሞባቸዋል። እሳቱም እነሱንም አቃጥሎ ንብረትን አውድሟል ይላል ዘገባው። የአፍሪቃ ኒውስ ዘገባ አያይዘውም የፖለቲካ ተቃዋሚዎች እንደሚታሰሩና ጉዳያቸው በኤሊ ጉዞ እንደሚራመድ ሳያወሳል አለፈም። የአንጎላው ፕሬዚደንት ጆ ሎራንኮ ከመላው አፍሪካ ሀብታም ሴት የሚባሉትን የቀድሞ ፕሬዚደንት ልጅ ኢዛቤል ዶሳንቶስ ከአንጎላ የመንግሥት ነዳጅ ዘይት ኩባንያ መሪነት እንዳነሱ የፋይናንሻል ታይምስ ጋዜጣ ድረገጽ ዘገበ። ይህ እርምጃ የቀድሞ መሪ ቤተሰቦችን ከሥልጣን ለመንቀል የተወሰደ እርምጃ ተደርጎ ታይቷል ሲልም አክሏል። አባታቸው ኤድዋርዶ ዶ ሳንቶስ ለ38 ዓመታት ያህል ሥልጣን ላይ ከቆዩ በኋላ ባለፈው ነሐሴ ወር ምርጫ ከመካሄዱ በፊት በፈቃዳቸው ከሥልጣን ተሰናብቷል። የወቅቱ መሪ በመንግሥታዊ አዋጅ ሥልጣን ላይ ከወጡ አንድ ዓመት ከስድስት ወራት ሆኗቸዋል። ኤድዋርዶ ሳንቶስ አሁንም የአገሪቱ ገዢ ፓርቲ ኤምፒኤልኤ መሪ በመሆናቸው እስካሁን ባለው ጊዜ በቀድሞ ፕሬዝደንት አባባሪዎች ላይ የተወሰደውን እርምጃ ሆን ተብሎ የተቀነባበረ የማስመሰል ሥራ ተደርጎ ሲታይ ቆይቷል። በሀብታቸው የሚታወቁት የቀድሞ ፕሬዝደንት ልጅና ሌሎች ስድስት የሶናንጎል የነዳጅ ዘይት ኩባንያ የቦርድ አባላት የነበሩ ሲባረሩ ግን በቀድሞ ፕሬዚዳንት ቤተሰብ ላይ ያነጣጠረ እርምጃ ተደርጎ ታይቷል። ለ ሰላሳ ዓመታት ያህል ዘልቆ የነበረው አስከፊ የእርስ በርስ ጦርነት ከ15 ዓመታት በፊት ካበቃበት ጊዜ አንስቶ የአንጎላ የነዳጅ ዘይት ኢንዱስትሪ የሀገሪቱ የሀብት ምንጭ ሆኖ ቆይቷል፣ ይላል ፋይናንሻል ታይምስ ድረገጽ ላይ የወጣው ጽሑፍ። የአንጎላው ፕሬዚደንት ሎሬንኮ ስልጣን ላይ ከወጡበት ጊዜ አንስቶ የሀገሪቱ የማዕከላዊ ባንክ ኃላፊን በሀገሪቱ መንግስት የሚደገፈውን የአልማዝ ኩባንያ መሪንና የሶስት የመንግስታት የሚዲያ ኩባንያዎች መሪዎችን ከስልጣን አንስተው ቀይረዋል። የገዢው ፓርቲ ኤምፒኤልኤ ድጋፍ እያሽቆለቆለ በመሄዱ በአሁኑ ወቅት እየቀነሰ በመሄድ ላይ ያለውን የጥቂቶች መጠቀሚያ ብቻ ሆኖ የቆየውን የነዳጅ ዘይት ሀብትን ሰፊው ሕዝብም እንዲቋደስበት ለማድረግ ስራ አጥነትንና ደካማ የጤና ጥበቃ አቅርቦትን ለማሻሻል ድርጅቱ እየጣረ መሆኑን ፋይናንሽል ታይምስ ጋዜጣ ላይ የወጣው ዘገባ ጠቅሷል። ያም ሲባል ግን ፕሬዝደንቱ ወሳኝ ውሳኔ ቢወስዱም ጥሩ የልማት አጀንዳ አላቸው ማለት አይደለም። ሚስትር ሎሬንኮ ተቃዋሚዎቻቸውን ከሥልጣን የሚያገሉት ሥልጣናቸውን አጠናክረው የራሳቸው የሆነ መዋቅር ለመፍጠር ነው ሲሉ የኦክስፎርድ ዩኒቨርሲቲ ምሁር ዴዞረስ ማስገንዘባቸውን ፋይናንሻል ታይምስ ጋዜጣ ላይ ወጣው ጽሑፍ ገልጿል። ልዕልት የሚል ስያሜ ያተረፉት የቀድሞ ፕሬዝደንት ልጅ ዶሳንቶስ የፎርብስ መጽሔት በገለጸው መሠረት በ3.4 ቢሊዮን ዶላር የሚገመት ሀብት አላቸው። የሚሰነዘርባቸው የሙስናና የዘመድ አዝማድ አድሎንም አስተባብለዋል። ሀብቱን ያገኘሁት በጥረት እንጂ በቤተሰቦቼ ምክንያት አይደለም ማለታቸውን ፋይናንሻል ታይምስ ጋዜጣ ድረገጽ ላይ ወጣው ጽሑፍ አስነብቧል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩ። ነው አሁን በወቅቱ የኢትዮጵያ ፖለቲካ ቀውስ ላይ ትናንትና የጀመርነውን ውይይት እንቀጥላለን። የውይይቱ የዛሬው ክፍል የሚያተኩረው በሀገሪቱ ውስጥ በተለያዩ አካባቢዎች በሚካሄዱ ግጭቶችና የኢትዮጵያ ብሔራዊ ደህንነት ምክር ቤት ባቀደው የቁጥጥር እርምጃ ላይ ይሆናል። የውይይቱ ተሳታፊዎች የአረና ትግራይ ፓርቲ መስራች አባል አቶ ገብሮ አስራት፣ የኦሮሞ ፌዴራሊስት ኮንግረስ አመራር አባል አቶ በቀለ ነጋና በአዲስ አበባ ዩኒቨርሲቲ የሥነ ጥበባት ኮሌጅ የኢትዮጵያ ሥነ ጥበባት መምህር አቶ አበባው አያሌው ናቸው። አድማጮች በዚህ ውይይት ውስጥ የመንግሥት ባለሥልጣናትን ለማሳተፍ ያደረግነው ተደጋጋሚ ጥረት አልተሳካም። የመንግሥቱ የሰብአዊ መብት ኮሚሽነር ዶክተር አዲሱ ገብረ እግዚአብሔርን በስልክ አግኝተን ነበር። አሁን ሥራ ይበዛል በማለት ለመካፈል እንደማይችሉ ገልጸውልናል። አወያዩዋ ትዝታ በላቸው ነች። መቀሌ ውስጥ ስለሚካሄደው እየተካሄደ ስለቆየው የሕዝባዊ ወያነ ሓርነት ትግራይ ማዕከላዊ ኮሚቴ ስብሰባ አቶ በቀለ ነጋ በሰጡት አስተያየት እንጀምራለን። እንግዲህ እኔ ብዙም ለህወሀት ከአቶ ገብሩ የተሻለ እውቀት የለኝም። ትልቁ ነገር ህወሀት የእነኚህ የኢህአደግ ድርጅቶች ፈጣሪ መሆኑን ነው የማውቀው። ነገሩ አሁኑ መሰንጠቅ አዲስ አይደለም። ይመስለኛል። በእናቶ ገብሩ ላይም በዚህ አይነት ችግር ተፈጥሯል። እነሱ ከዛ ሊወጡ የቻሉት በዚሁ ውስጥ በነበረው ቅራኔ ምክንያት ነው። አሁንም እንግዲህ ከውጭ ባለው የህዝብ እንቅስቃሴ ምክንያት ህወሀት መሪ እንደመሆኑ መጠን እነሱ ውስጥም ያለውን ጎራ የመለየት ሁኔታ እንግዲህ ያስተሳሰብ ፍጭት ሊፈጠር እንደሚችል እገምታለሁ። ያ ግን ራሱን ችሎ በእነሱ ብቻ የተደረገ ሳይሆን በአጠቃላይ ሀገሪቱ ውስጥ ባለው በኦህዴድ እና በብአዴን ግንኙነቶች በሀገሪቱ ውስጥ ባሉ የተለያዩ ቦታዎች ላይ የሚከሰቱ ግጭቶች ምክንያቶች ላይ የአቋም ልዩነት ሊሆን ይችላል የሚል ግምት ነው ያለው እንግዲህ ይሄ አጠቃላይ የሀገሪቱ የፖለቲካ ሙቀት ያመጣው እና ከዚህም ቀደም የታየ ጉዳይ ነው ያለ መታዘዝ እና በድሮ መንገድ ለመሄድ ፈቃደኛ ያለ መሆን እነሱም ላይ ተጽዕኖ የሚያስከትል ሊሆን ይችላል የሚል ግምት ነው ያለኝ። አቶ ገብሩ፣ በዚሁ ነጥብ ላይ የተለየ ሀሳብ ካለዎት ወይንም የሚያክሉት ካለ? ሳይሆን ሁኔታዎች በከፍተኛ ደረጃ እየተለዋወጡ ነው፣ ኢትዮጵያ ውስጥ ያሉት በተለይ ባለፉት ሁለት ሶስት ዓመታት የፖለቲካ ቀውሱ ከፍ እያለ ስር እየሰደደ የሆነበት ሁኔታ ነው ያለው። ፖለቲካ ቀውስ በሚከሰትበት ጊዜም ከሚታዩት ክስተቶች አንዱ በአመራር ውስጥ የሚታይ ቀውስ ነው የሚሆነው። በዚህ ሁኔታ እዋሃት እንደ ድሮ አይደለም። በብዙ መንገድ ተዳክሟል። በተለይ ባለፉት አራት አምስት አመታት በአመራርም ደረጃ ያለው አቅም ተወስኗል። ግን ዋናው ነገር ውሃት የሚከተለው የተአለም ውሃት የሚከተለው የፖለቲካ አቅጣጫ በዛም በኩል ኢህአዴግ እየተከተለ ያለው አቅጣጫ አዲስ ነገር ሊፈጥር አልቻለም። እንግዲህ ዋናው ጉዳይ ይሄ ይመስለኛል። አሁንም በትውልድ ደረጃ ሁሉም ድርጅቶች በተለይ ብአዴን እንዲሁም በኦፒዲኦ አዳዲስ ትውልዶች ወጥተዋል መጥተዋል። በትውልድ ደረጃ በአስተሳሰብ ደረጃ ግን በእኔ አስተያየት ከአቤታዊ ዲሞክራሲያዊና ከዚህ ከልማታዊ መንግስት የሚሉት አገላለጽ ከዚህ የወጣ አስተሳሰብ ግን እስካሁን ድረስ አላየሁም በሁሉም በኩል። ስለዚህ እኔ እንደማየው ይህ ሁኔታ የፈጠረው ቀውሱ ሂደቱ ነው። ግን አዲስ ሀሳብ በኢህአዴግ በኩል በሁሉም ድርጅቶች፣ በአራቱም ድርጅቶች አዲስ ሀሳብ፣ አዲስ የለውጥ አጀንዳ የተቀመጠ እንዳልሆነ ግን አስተውላለሁ። ስለዚህ የስልጣን ሽኩቻ ነው በሁሉም ድርጅቶች ያለው የስልጣን ሽኩቻ በቡድን በቡድን ልባድ ነው ስልጣናቸውን ለማስጠበቅ ለማረጋገጥ እየሞክሩ ያሉ ነው የሚመስለ እንጂ የለውጥ አጀንዳ እስካሁን ድረስ ሲያዳመጡ ከሁሉም ድርጅቶች ያዳመጡ የለም። የትውልድ ልውውጥ ግን አለ። በተለይ በሁለቱ ድርጅቶች በባህዴን እና በኦፒዲኦ የትውልድ ሽግግር ግን ተደርጓል። ይህ አመሰግናለሁ። ወደ ሌላ ነጥብ እንሂድ። እናንተም ነካ ነካ አርጋችሁታል እንግዲህ የኢትዮጵያ ሕዝብ በተለያዩ ቦታዎች ላለፉት አንድ ሶስት አራት ዓመታት በተጠናከረ መልኩ ስለ ዲሞክራሲያዊ መብት መከበር፣ ስለ እኩል የኢኮኖሚ ተጠቃሚነት ጅምሩ ላይ ይሄንን ሲጠይቅ በኋላ ደግሞ የጠየቁ ሁሉ ሲታሰሩ የታሰሩት ይፈቱ የሚል ተጨምሮበት በየቦታው እንቅስቃሴ አለ። ኢህአዴግ ግን በፊት እንግዲህ የአስቸኳይ ጊዜ አዋጅ ታወጀ። አሁን ደግሞ የብሔራዊ ጸጥታ የሚባል እንደ በፊቱ በጠቅላይ ሚኒስትሩ ሊቀመንበርነት የሚመራና በመከላከያ ሚኒስትሩ ጸሀፊነት የሚመራ ተቃውሞን የሚከላከል ማንም ህዝብ ከተቃወመ እርምጃ የሚወስድ ይሄ ምን ለውጥ ሊያመጣ ይችላል ኢትዮጵያ ውስጥ አቶ አበባው እኔ መቼም የዚህ ነገር መነሻ ድሮም የነበረ ነው አስራ ዘጠኝ ዘጠና አራት ዓመተ ምሕረት የአዋጅ ቁጥር ሁለት ሀምሳ ሰባት የኢትዮጵያ ብሔራዊ የደህንነት ካውንስል አቋቁሟል። ያ ካውንስል በጠቅላይ ሚኒስትሩ የሚመራ ሆኖ ምክትል ጠቅላይ ሚኒስትሩን ይጨምራል፣ መከላከያ ሚኒስትሩን ይጨምራል፣ የመከላከያ ኤታማዦር ሹሙንም እንደዚህ ያጠቃልላል፣ የጠቅላይ ሚኒስትር ጽሕፈት ቤት ኃላፊም፣ የደህንነት ኃላፊውን፣ የውጭ ጉዳይ ሚኒስትሩን እና ያ አዋጅ አገሪቱ ውስጥም ሆነ ከውጭ ለሚሰነዘርባት የደህንነት አደጋ ይውጣል ሰጥቷል። አሁን እንደ ይመስለኝ እንግዲህ ይሄኛውን መሰረት አድርገው ነው አሁን የጸጥታ የብሔራዊ ጸጥታ ካውንስል መመስረት የፈለጉት። ዝርዝሩ እንደአጋጣሚ ሆኖ አላነበብ ነውም የኢንተርኔት ችግር ነበረ። ግን ይሄ ከአስቸኳይ ጊዜ አዋጁ ለመሸሽ የተደረገ ነገር ይመስለኛል። አስቸኳይ ጊዜ አዋጁ ያኔ በሚታወጅበት ጊዜ ብዙ ነገሮችን አስከትሎ መጥቷል። የሀገሪቱን ጸጥታ እንግዲህ ተቃውሞ የትም ቦታ ላይ ሲነሳ ያንን በመከላከያ ሀይሉም በምኑም በፖሊስ ሀይሉም ለማስወገድና ሀይል ለመጠቀም ነው። ነገር ግን አስቸኳይ ጊዜ አዋጅ በውጭ እይታ መጥፎ ነገር ያስከትላል። አንደኛ ይሄ ዲፕሎማሲ ግንኙነቶችን ትንሽ ያሻክራል። ሁለተኛ በቱሪዝም በኢንቨስትመንት የሚመጣው ወደ ሀገር ውስጥ የሚገባው ያስደነብራል። ነበራል ነገሩ ያው ነው። የአስቸኳይ ጊዜ አዋጅ ነው። ብሔራዊ የደህንነት ካውንስሉ ወይም ጸጥታ ምክር ቤቱ የሚጠቀመው ተመሳሳይ ሀይል ነው የፖሊስን ሀይል፣ ሚሊሻውን፣ መከላከያውን። የደህንነት ደግሞ ሀይሉ አለ አይደለም፣ የደህንነት ኔትወርኩ ይህን ሁሉ አቀናብረው ጠቅላይ ሚኒስትሩ ነው የሚመራው። ምንም የተለወጠ ነገር የለውም። የተለወጠው ምንድን ነው ቃሉ ብቻ ነው። ቃሉን ደግሞ ከሚሰጠው ጥቅም አኳያ ሄ ለውጭ ተመልካቾች ከዲፕሎማቶች፣ ከምንም አይ ሰላም ነን ለማለት ካልሆነ በስተቀር አልሸሹም ዞር አሉ ነው። በዚህ በኩል አቶ ገብሩ ጠቅላይ ሚኒስትሩ የዚህኑ የኢትዮጵያ ብሔራዊ ደህንነት ምክር ቤት መመስረት በተናገሩበት ወቅት ከሀገር ውስጥና ከውጭ ግጭት የሚቀሰቅሱ አሉ፣ እርምጃ እንወስዳለን ብለዋል። ከውጭ ተብሎ እንግዲህ የሚጠቀሰው ብዙ ጊዜ ኤርትራ ነው። አሁን ደግሞ የግብጽም ስም እየገባ ነው። ከሀገር ውስጥ የሚሉት ግን እነዚህ አሁን የተለየ እርምጃ እየወሰዱ ነው የሚባሉትን የኢህአደግ አባል ፓርቲዎች ነው ወይስ ከሀገር ውስጥ የሚቀሰቅሱት ግለሰቦችን ምንድን ነው የተገነዘቡት? እርስ መልካም አስገድሜ የብሔራዊ ደህንነት ካውንስል ለምን አሁን አስፈለገ በሚለው ላይ ትንሽ ልል ይፈልጋለሁ። አጠባባው ያስቀመጡት ነገር አለ። እንደተባለው ኢትዮጵያ በከፍተኛ ቀውስ ውስጥ ቆይታለች። አሁንም በፖለቲካ ቀውስ ውስጥ ነው ያለችው። ይህም ቀውስ ለማስታገፍ ሁለት አቅጣጫችን ተከትሏል ኢህአዴግ። አንደኛው ይሄ ትልቅ ተሀድሶ የሚሉት የፖለቲካ ለውጥ አድርጋለሁ የሚሉት እንቅስቃሴ ነው። ሁለተኛው አቅጣጫ ደግሞ የአስቸኳይ ጊዜ አዋጁ ነበር። እንግዲህ እዚሁ ላይ መታየት አለበት። ህዝቡ በአጠቃላይ እየጠየቀ ያለው የፖለቲካ ለውጥ እንዲደረግ ት እንዲነግስ፣ ዲሞክራሲ የዜጎች ነፃነት እንዲጠበቅ፣ በአጠቃላይ በሀገሪቱ ያለው የፖለቲካ ድባብ እንዲቀየር የህዝቡ ጥያቄ ሆኗል። ያ ሆነው ያለ ይህ አደግ ስልት ተሃድሶ ብሎ ያተኮረው ይሄ መልካም አስተዳደር ሙስናን ምናምን እዋጋለሁ የሚለው ነው። ይህንን ለማድረግ አይችልም አይቻለም። በዚህ ሁኔታ የተገደጠው አስቸኳይ አዋጅን አውጆ የህዝቡን እንቅስቃሴ ጸጥ ማሰኞች ወይም መቆጣጠር ነበር። ከአስር ወራት በኋላ አዋጁ አንስቶታል። ያም ሆኖ አዋጅ ከተነሳ በኋላም ያው ድሮ የነበረው ሁኔታ ቀጠለ ቀጥል። ይህ አደግ ለምንድነው የቀጠለ ብሎም ቆሞ ለማየት ለማሰብም አልሞከረም። ስለዚህ አሁን ያለው አማራጭ እንደተባለው በተጨባጭ ዲፋክቶ አስቸኳይ አዋጅ ነው አሁን የሆነው። ምክንያቱም መዋቅሮች በሙሉ እንዲሶር የተደረጉት መመሪያዎችን አጠቃላይ በዘጀባ ላካቸውም ያለውን እንቅስቃሴ ለመቆጣጠር የተቀመጠ ነው። እና በህግ ተቋቁሞ የነበረው አስቸኳይ ጊዜ አዋጅ አሁን በተጨባጭ ወይ ዲፋክቶ በሚሉት ስራ ላይ ለመዋል የተደረገ ነገር ነው። ሌላ ግልጽ ነው። ይሄ ምንም የሚያሻማ ነገር የለውም። በእርግጥ ሁሉ ጊዜ የውጭ ስጋቶች አሉ። በኤርትራም በግሱ በሌሎችም ስጋቶች ሁሉ ጊዜ ያሉ ናቸው። ያም ሆነ ግን ብሔራዊ ደህንነት ካውንስሉ ሲቋቋምና እርምጃዎች እንወስዳለን ብለው ሲናገሩ በሀገር ውስጥ ያለውን እንቅስቃሴ ማዳፈን ነው የሆነ ያለው። በሀገራችን የኢህአዴግ አባላት የሆኑት ፓርቲዎችም የሚመሩት ሽኩቻ ከፍተኛ ነው። ህዝኑን እያነሳሱ ወደ ግጭት እያስገቡት ነው ያየ ነው። ይሄ በሶማሊና ኦሮሚያ፣ በደቡብና በኦሮሚያ በሌሎችም እንዲሁ ያሉት ሁሉ እነዚህ የአደጋ አመራር የተሳተፉበት እንደሆነ ግልጽ ነው። ይህን ለማስቆሙም ይሞክሩ ይሆናል። ሌላው ህዝቡ ራሱ ጥያቄያችን አልተመለሰም፣ ምንም አይነት የፖለቲካ መፍትሄ የለውጥ እርምጃ አልተወሰደም፣ ሙስናው እንዳለ ነው፣ ብልሹ አስተዳደሩም እንዳለ ነው፣ መሰረታዊ መኖቶቻችን እና ነጻነቶቻችን አልተገበሩም። ስለዚህ በጥቅ ተሀድሶ የተገኘ ለውጥ የለም፣ እንዲያም እየባሰብን ነው የሚል ለህዝብ ሮሮ እና ተቃውሞም አለ። ስለዚህ ይህን የሚቋቋመው ይህን ጸጥ ለማድረግ ካልሆነ በስተቀር ዋናው መፍትሄ መሆን የነበረበት ፖለቲካ መፍትሄ ነው። ሁሉንም ባለ ድርሻ አስገብቶ የመሄድ ጉዳይ ፖለቲካውን መፍትሄ ሳያገኙ በዚህ መንገድ ለውጥ ይመጣል ብሎ ማሰብ እኔ ከድሮ የታሪክ ህንዳችንም ስናየው የሚሆን ነ አይታይ። አቶ በቀለ ነገ ከዚህ ጋር አያይዘው እንዲመልሱልኝ አቶ ገብሩም አንስተውታል። በኢትዮጵያ በየቦታው ግጭት አለ፣ የህዝብ ግጭት አለ። ተቃዋሚዎች ወይንም ህዝቡ ራሱን መንግስትን ይከሳል፣ ይህንን ግጭት በማነሳሳት በእጃዙር በመቀስቀስ ሰላዮችን ወይንም ግጭት የሚያነሳሱ ሀይሎችን በማነሳሳት ይከሳል። በሌላ በኩል ደግሞ በየቦታው እንደምናየው ድንበር ተብሎ በአፋር ከኢሳ፣ አፋር ከትግራይ፣ አማራ ከትግራይ፣ ኦሮሞ ከሶማሌ፣ ጉሙዝ ከአማራ፣ ወላይታ ከኦሮሞ፣ ጉጂው ከቡርጂ በየቦታው የሚንቀለቀል እሳት አለ እና ይሄንን በጣም ብዙ የተቃዋሚ ፓርቲ ወይንም የኢህአዴግን አደረጃጀት የሚቃወሙ የብሄር አወቃቀሩ ነው ይሄንን ያመጣው ይላሉ። አያይዘው አስተያየቶን ይስጡ። በመጀመሪያ ደረጃ የሀገራችን ትልቁ ችግር ፌደራል ስርአቱ እውነተኛ የፌደራል ስርአት ሆኖ ዴሞክራሲያዊ በሆነ መንገድ አለመተግበር ነው። የዚህ ሁሉ የዚህ ሁሉ ችግር መነሻ አንዱ እሱ ነው። ሌላው ከዚሁ ጋር አብሮ የሚሄደው በስርአቱ ውስጥ በዴሞክራሲያዊ መንገድ የሚሰራ ምርጫ አይደለም። ይህን መንግስት ያቋቋሙ ምርጫዎች በተደጋጋሚ ተደርገዋል። ህዝቡ ከዛም ጊዜ ጀምሮ እቅሬታ አለው በትክክል አልተካሄዱም፣ ተሰርቀዋል፣ ተጭበርብረዋል እየተባለ አቤቱታ እየቀረበ ምንም የተገኘ መልስ የለም። ሀያ አምስት አመት ሙሉ በዚህ የፖለቲካ መፍትሄ የቅድማ ተገብሩ እንዳነሱት ካለመሰጠት ጋር ይሄ ስርአቱ እውነተኛ የፌደራል ስርአት አለመሆን፣ ዴሞክራሲ በውስጡ አለመኖር፣ እነኚህ ነገሮች ያስከትላል የሚል እምነት አለኝ። እንግዲህ ለዚህ ደግሞ ህዝብ ጥያቄ ያቅርበዋል። እውነተኛ ፌደራል ምስራት ሲካሄድ ችግሮቻችን በውይይት ይፈቱ ብለው በመንግስቱ በሚፈቅደው መሰረት ጥያቄ ላቀረቡ ሰዎች በጸረ ሽብር አዋጅ ነው መልስ የተሰጠው። እዚህ ቀደም በጸረ ሽብር አዋጅ ተቋቁሞ እነኛን ሰጥ ለማሰኘት ብዙ እርምጃዎች ተወስደዋል። በአሁኑ ሰዓት ብዙ ብዙ ሰዎች በዚህ በጸረ ሽብር አዋጅ ተቃዋሚዎች በብዛት በእስር ላይ በስቃይ ላይ ይገኛሉ። ከዚህም የኦፌኮ አመራሮች በቅርብ ጊዜ እዚህ ሰለባ ሆነዋል ዶክተር መረራን ጨምሮ እና አቶ በቀለ ገርባን ጨምሮ፣ ከሌላም ደግሞ እንደዚሁ ነፃ ጋዜጠኞች እነ እስክንድር እና አንዱ አለም በዚህ ውስጥ ተቃተዋል። እንግዲህ ይሄ የሆነው በአንድ ጊዜ በአንድ ጀንበር ተነስቶ አይደለም። ይሄ አዋጅ የመጣው ከዚያ በፊት አስቸኳይ ጊዜ አዋጅ ታውጇል ሰርቷል፣ አልሰራም፣ ህገ መንግስቱን ጥሷል፣ አልጣሰም የሚለው ውይይትም በህዝብም የተደረገበት ነገርም የለም። አስር ከአስር ወር በኋላ አሁን ደግሞ የህዝብ እንቅስቃሴ፣ የህዝብ መፈናቀል፣ የህዝብ ግጭት እንዲፈጠር በአንዳንድ ቦታ ሆን ተብሎ ሆን ተብሎ በተደራጁ ሀይሎች በአንድ ብሄር ላይ በአንድ ጎሳ ላይ ትኩረትን ያደረገ ከድሮው ግጭት በተለየ ሁኔታ ከድሮ የድሮ ግጭት ድንበር ላይ ያሉ ሲጋጩ በሳር በውሃ ነው። በአሁኑ ሰዓት ግን ለምሳሌ በምስራቁ የሀገራችን ክፍል በሀረርጌ እየተካሄደ ያለው ግጭት በተደራጁና ከባድ የጦር መሳሪያ በታጠቁ ሀይሎች መካከል የተደረገ ግጭት ነው። ይሄ ግጭት ባዶ እጁን ባለ ህዝብ ላይ ነው ያተኮረው። ወደፊት ምናልባት በግል በገለልተኛ አካል ተጣርቶ ሲረጋገጥ ይሄ ወደ ዘር ማጥፋት ወንጀልም ሊደርስ የሚችል አይነት ግጭት ነው። እዛ ብቻ አይደለም። ሌሎች ቦታዎችም ላይ እንደዚሁ በፊት እንዳልኩት፣ በጸረ ሽብር አዋጅ ህዝቡን በማዋከብ እና አንዳንድ ለህዝብ መብት የሚናገሩ ሰዎችን ያስታግሳል ተብሎ የታሰበ አዋጅ ነው። እስከ ዛሬም ይሄ ከፍተኛ ችግር ነው እየፈጠረ ያለው። ከህገ መንግስቱ ጋር የማይጣጣም ህገ መንግስቱን የሚያዳክም የሚጻረር አዋጅ ነው። አሁን ደግሞ በአሁኑ ሰዓት እንግዲህ በህገ ህገ መንግስቱን ተንተርሶ የወጣው የዚህ የብሔራዊ የጸጥታ ምክር ቤት መቋቋም ይገባዋል እንኳ ቢባል ተመክሮበት ፓርላማው መክሮበት መሆን ሲገባው ዝርዝሩን ባላየው በአንድ ጊዜ በጠቅላይ ሚኒስትሩ ሰብሳቢነት በመከላከያ ሚኒስትሩ ጸሐፊነት ተዋጥረዋል ነው የተባለው። ይህን ለኚህ ግጭቶች በየቦታው በሚካሄዱበት ሰዓት ላይ ከጅምሩ ለምንድን ነው ያልተቋቋመው? እነኛ የሰው ህይወት ከመጥፋቱ በፊት ችግር ከመፈጠሩ በፊት ለምንድን ነው ያ እርምጃ ያልተወሰደው የሚል ጥያቄ አለኝ። አሁን በአሁኑ ሰዓት በአሁኑ ሰዓት ሆን ብለው የፈጠሩትና የተደራጁት ሀይሎች ድጋፍ የላቸውም ወይ? ሆን ብለው ሆን ብለው የፈጠሩት ሲሉ ማንን ነው አቶ በቀለ? መንግስት የማያውቀው ጉዳይ አይደለም እኮ ይሄ። ልዩ የሶማሌ ልዩ ሀይል የሚባል ሲቋቋም እንዴት ነው የተቋቋመው? በአንድ ክልል ውስጥ ይሄንን የሚያክል ግዙፍ ትጥቅ ያለው ሀይል ሲቋቋም አላማው ምን ሆኖ እንደተቋቋመ መንግስት ያውቃል። እንግዲህ ይሄ ሆኖ ሳለ በተጨማሪ ደግሞ በየቦታው የሚደርሱ መረጃዎች፣ ህዝቡ ከድሮ ጀምሮ የሚያቀርባቸው የዴሞክራሲ ጥያቄዎች፣ የሰብአዊ መብት መከበር ጥያቄዎች የበለጠ ጥያቄዎቹ መልስ ሳያገኙ ለእነሱ መልስ ነው የመጣው። ልክ እንደ ጸረ ሽብር አዋጅ፣ ልክ እንዳስቸኳ ጊዜ አዋጅ፣ አሁን ደግሞ የብሔራዊ ደህንነት አዋጅ የሚለው ነው የወጣው። ይሄ አዋጅ ማን ነው ማን ነው ከደሙ ንጹህ ከደሙ ንጹህ ነኝ የሚል እስቲ ዛቸው ትዮ ላይ ድንጋይ የወርውር ላል መጽሐፍ ቅዱስ ላይ ይህን ግጭት ያስቆማል ወይስ የፌዴራል ስርዓቱን የበለጠ ያዳክማል? በተደራጀና በታጠቀ ሀይል አማካኝነት በባዶ እጁ ያለ ህዝብ ላይ የተፈጠሩ ናቸው። በዛ ውስጥ መንግስት በወቅቱ አስቸኳይ ጣልቃ ገብቶ አጥፊዎችን በቁጥጥር ስር አውሎ መድኃኒት ሲችል ከስድስት ከሰባት ከስምንት ወር በኋላ ከባድ ደረጃ ላይ ከደረሰ በኋላ ከዚህ ከሀገር ውስጥ የፖለቲካ ጥያቄውም ጋር ተያይዞ ከመጣ በኋላ አሁን የተወሰደው እርምጃ ወቅታዊ ነው ወይ የሚል ጥያቄ አለ። ተወያዮቹንና አዘጋጅና አቅራቢያን ተብላቸውን እናመሰግናለን። ክቡራትና ክቡራን ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀራሉ። አንዳንድ አጫጭር መረጃዎችን እናካፍላችሁና እናንሰነባበት። አንድ የዩናይትድ ስቴትስ ዶላር 27 ብር ከ11 ሳንቲም ተመንዝሯል። ዛሬ የባንክ የመሸጫ ዋጋ 27 ብር ከ65 ሳንቲም ነው። አንድ ዩሮ 32 ብር ከ10፣ አንድ እንግሊዝ ፓውንድ 34 ብር ከ10 ነው። በኢትዮጵያ ብሔራዊ ባንክ መረጃ መሠረት አንድ ኪሎ ግራም ቡና 3 ብር ከ10 ሳንቲም ነው። ዛሬ ወርቅ አንድ ግራም 24 ካራት 1175 ብር ከ83 ሳንቲም ነው። የነዳጅ ዋጋ ድፍድፍ ዘይት 61 ብር 61 ዶላር ከ36 ሳንቲም ነው። ለተጨማሪ መረጃ ኢትዮ የኢትዮጵያ ብሔራዊ ባንክ ዌብሳይት መግባት ይቻላል። ኤንቢኢ ጂኦቪ ኢቲ ነገ ቅዳሜ፣ ህዳር ዘጠኝ እንዲሁም እሁድ አዲስ አበባ ፀሐያማ እንደምትሆን ትተንብዋል። ከፍተኛ ሙቀቷ 7 ዝቅተኛው ይቅርታ፣ ከፍተኛ ሙቀቷ 23 ዝቅተኛው 7 ዲግሪ ሴልሺየስ ነው። በሀገሪቱ ውስጥ ከፊል ደመናማ ከሚሆኑት ከአርባ ምንጭ፣ ከአሶሳ እና ከጎዴ በስተቀር ሀገሪቱ በአብዛኛው ፀሐያማ ነች። የኢትዮጵያ ዝቅተኛው የባሌሮቤ አራት ዲግሪ ሴልሽስ ከፍተኛው የሰመራ የጋምቤላና የጎዴ 35 ዲግሪ ሴልሽስ ነው። ከኢትዮጵያ ሚቴዎሮሎጂ ኤጀንሲ ዌብሳይት ተጨማሪ መረጃ ማግኘት ይቻላል። ዛሬ ልክ የዛሬ 132 ዓመት በ1878 ዓ ም ማለት ነው አጼ ዮሐንስ ጉንደት ላይ በተካሄደ ውጊያ ግብፃውያንን ድል ነሱ። ክቡራትና ክቡራን አድማጮች ዝግጅታችን ተጠናቀቀ። በዚሁ የዌብና የማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። የምሽቱ አየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ቴክኒሻኗ ናሽዋን ካሊ ነች። ያስተናግድናችሁ ሰሎሞን አባትና ቆንጅታየንን አብራችሁን ስላመሻችሁ እጅጉን አድርገን ነው የምናመሰግነው። እስከ ትግርኛ ስርጭት ጌታቸው ካሳን እንጋብዛችሁ። እንግዲህ በእኛ በኩል በዋና አዘጋጇ በተስታበላቸውና በመላ ባልደረቦቻችን ስም አብራችሁን ስለቆያችሁ እያመሰገንን በዚሁ እንሰናበታለን። እወድሻለሁ በናደሩ ክቡራትና ክቡራን፣ የቡና ዋጋ ሶስት ብር ከአስር ሳንቲም ሳይሆን ሶስት ዶላር ከአስር ሳንቲም መሆኑን ይስተካከል። አመሰግናለሁ። ስልሽሆንቻለ ምላሹ ምን ይሆን በጣም